ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ አብታሙ ስዩም አብሬያችሁ አመሻለሁ በዛሬ የቅዳሜ ምሽት የጋቢና ዝግጅታችን የመዝናኛና የማኅበራዊ ጉዳዮችን የሚመለከቱ ዘገባዎችን መልሰና አስደምጣችኋለን የምንጀምረው ከወገኔ ዓመታዊ ምሽት ነው ከሁለት አስርተ ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮዎች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ ቨርጂኒያ፣ በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይሄ ምሽት የርኅራሀይ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያውያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለም ወርቅ ማም፣ የዛሬውን ምሽት ያው የምናዘጋጀው የርኅራሄ ምሽት ነው። በጣም ብዙ ቤተሰቦች ያሉን እርዳታ የሚያስፈልጋቸው ስፖንሰር የሚያስፈልጋቸው እዛም ገብተ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍ አዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው። የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማኅበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸው ሊቀየር ከሚችል የትምህርት እድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኝ የሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ። ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን ሶስት አራት አመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስጠ ሰልጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሽፕ ፕሮግራም የተለያዩ ስቴት ያሉ ወጣቶች የሚያሳትፍ የአሁኑ አመት ያደረግ ነው። እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር እያጣመርን ትምህርት እያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምሯቸዋል። እነዛም አማርኛ። አንድ ዲቫይስ አለ አራያ የሚባል የሰራው የካን አካዳሚ እሱም የትምህርት ዲቫይስ ነው እና ከኪንደር ጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምህርት ነቶች የተጫነበት ነው እሱን ስራ ላይ እያዋልን በትምህርት ልጆቻችንን እያጎለበትን ነው። የወገነ የገዛ አድማስ በወጣቶች ትምህርት ላይ ብቻ ያነጣጠር አይደለም። በተለያዩ ምክንያቶች ጎጆቸው የዘመመባቸው ቤተሰቦችን ማቀናት፣ አቅመ ደካማዎችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዚደንት ያክላሉ። ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የስራ መስክ እያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል ስድስት ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን እያመቻቸን ነው። ለአዲሱ አመት በድምፃዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥለዋል። ተቋሙ በዚህ ዓመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። ምሰሉ የሰብአዊ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፈቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የሥነ ሕይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ የኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር የሰብአዊ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት። የእኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን። ያኤል ቤሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር አጋር ፕሬዚደንት ናት። የሥነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግሥትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማኅበሩ አባላት መልካም ዕድሎችን እንደሚያስገኝም ትናገራለች። በዩኒቨርስቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማኅበር ትልልቅ ሰብአዊ ተልዕኮዎች የእንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በምንመለከትበት ጊዜ ጠቅላላ ተልዕኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድ እና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል። ሁለቱም ወጣቶች በምሽቱ ባየሁት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል። ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምንጊዜውን በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ትስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን። እኔ እንደማስበው ስለ ወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት ዓመታት የበዛ ለመግባባት ግጭትና የመቻቻል እጦት ተመልክተናል። በእኛ በወጣቶቹ ዘንድ የተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት፣ መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል። የድጋፍና ርብርቡ ምሽት ቀጥሏል። በድምፃዊትና ተወዛዋዥ ፋንተሽ በቀለ የሰለጠኑ ሕፃናት ካሳዩት ድንቅ የውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምተዋል። ምስክርነቶቹ በውጭ አገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ሕይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያ ፋውንዴሽን ምክትል ፕሬዚደንት ቀለም ወርቅ ኢማም ይህንን ያጎላሉ። የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዳያስፖራው ድጋፍ፣ በዳያስፖራው እምነት የነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሀሳብ በጉልበት፣ በገንዘብ፣ በእውቀት፣ በሁሉ ነገር እየረዱን ነው እዚህ የደረስነው እና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም፣ ተጋባዦቹም ሁሉም በሚረዳን ነው በሰው ህይወት ላይ ለውጥ እያመጣን ያለ ነው እና የሚያስደስተው ምንድን ነው? ይሄ በትልቅ ግራንት ወይንም በሌላ ሀገር እርዳታ ሳይሆን ወገን ወገኑን እየረዳን ያለው እና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለ ነው። ዋነኛ ትኩረቱን ለወጣቶች ትምህርት ነክገዛዎችን ማድረግ መሠረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማኅበራዊና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ ኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሠረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ጋቢና ቪኦኤ ከአሜሪካ ድምፅ ቀጥሏል። ሀብታሙ ስዩም እያስተናግድኳችሁ፣ አመሻለው። እዚህ ላይ አንድ ሙዚቃ አፍታ እንውሰድ። ከፍቅር አዲስ ነቃ ጥበብ ድንቅ ሙዚቃዎች መካከል አንዱንን እንስማ። ያነቃል ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ቀጣዩ መሰናዶ ስንሻገር ደግሞ ጎፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ምርት ዘርፍ ስሙ እየጎላ የመጣ ድርጅት ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱ በተጨማሪ ከአስር በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ከሰሞኑ ወደ ስቱዲያችን ብቅ ብሎ የነበረውን ከጎፈሬ መስራቾች መካከል አንዱ የሆነውን ወጣቱን ሀሰን መሀመድን አነጋግረነዋል። በመቀጠል ይሰማል። ጎፈሬ ያው በ2010 ዓመተ ምህረት የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100 ፐርሰንት ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነውና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከሶስት አመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣ ና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱ ስፖርት ማ ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንግ ዘርፍም ሀገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ማድረግ የቻለ ድርጅት ነው። እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ። ናምሮ፣ ናይክ ና አዲዳስ እና ሌሎች ጉዳዮች ማለት ናቸው። በነዛ የተለመደውን ነው። እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁት የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል? ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር አራት ማሽን ይዘን ነው ስራ የጀመር ነው በጣም አቅማችንም ትንሽ ነበር። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለእኛ ግን ምንድን ነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመር ነው የደጋፊ ማሊያ እኛ የዛሬ አራት ዓመቱ ላ አምርተናል ለትልቅ ቲሞች ግን የነበረው ነገር ምንድን ነው፣ ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም። ዊች ሚንስ ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበረ በፊት ላይ የነበረው አስተሳሰብ። ና ኦልሞስት ሶስት አመት ነው የፈጀብን ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎችን ለማድረግ ሶስት አመት ነው የፈጀብን። እኛም የደጋፊ ከሚለው ወጥተን በእልህ እንደውም ያው ከዋናው መሰረቱ ተጫዋቹ አትሌቱ ነው። የመጨረሻው የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ ሄደምትነከው አትሌቱ ነውና ስፖርተኛውን ነው። እና ስፖርተኛው ከወደደው ደጋፊውም፣ ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጽረው እንዲገዙ ነው ያደረግ ነው። ድሬዳዋ ነበር የመጀመሪያ ክለብ የእኛን ትጥቅ የተጠቀመው። በጣም ደስተኛ ነበሩ። እያለ ግን በሁለት ዓመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የመያዝ የቻል ነው። እና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል፣ ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም። ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከመያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ ሀገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው። እንግዲህ በተመሰረተ በዚች ጥቂት አመታት ውስጥ ይህን አይነት ለውጥ ማምጣት ይችላቸዋል። በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል። የመጪ ዘመን እቅዳችሁ ምንድን ነው? ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም፣ ግብ ምንድን ነው በቀጣይ አመታት ውስጥ? ያው ዋናው ትልቁ እቅዳችን እኛ ምንድን ነው? አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለዓለሙ ብዙ ነገር ማቅረብ ትችላለች። ማለት ታለንት አለ። እኛ ጋር ብትመጣ መቶ ሀምሳ ሶስት ወጣቶች የስራ እድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው። ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥሮ ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የት ደረስ ነው የሚለውን ነገር ግን ማንም አልሞከረውም ነበርና የእኛ ትልቁ ፍላጎታችን አንደኛ አርአያ መሆን ነው ለሙሉ ለሀገሪቱ አርአያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም ማለት ሄደህ ልብስ ለመግዛት ተጨቃጭቀ፣ ተደራደረ ምናምን ነው ኳሊቲውን እርግጠኛ መሆን አትችልም። ያ ያ ነገር ባለበት ሁኔታ ኢቨን ፎሬን ብራንዶች ራሱ ናይኪ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው፣ አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድን ነው የምንፈልገው ለህዝቡ ተደራሽ የሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ የሆነ ስፖርቱ ላይ ያተኮረ በጣም ሀይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለው ና የካዲዳ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው። ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ አምስት አመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ ሁለት ሶስት ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልልቅ መድረኮች ላይ መታየት ነው ትልቁ አላማችን ነው። እንግዲህ ሀሰን፣ አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርቱ ዘርፍ የራስን ተጽዕኖ መፍጠር ችልሃል በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥኦ፣ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቁ ይሆናል። ከምንድን ነው መጀመር ያለባቸው? ከአንተ ልምድ ተነስተህ የተወሰነ ሀሳብህን አቀብለን። ያው ዋናው ነገር ምንድን ነው አብዛኛው ነገር እኛ አሁን ስንነሳ ያው ይህን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው። ከዛ ተነሳስተን እኛ ጓደኛሞች ነን፣ አብረን የመሰረት ነው። ሁላችንም ደሴም የትምህርት ባግራውንድን ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው ለምን ይህን ነገር እዚህ ሀገር አናመርትም ማለት ሲምፕል ነገር ነው። የት መቶ ፐርሰንት ግን ስቲል ኢምፖርት እያደረግን ነው። እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት። ከሁሉ በላይ ትሬድ ከማረግ ከሁሉ በላይ ማኑፋክቸር ስታደረግ ብዙ ሀሳብ ማፍለጥ ትችላለህ። ማኒፑሌት ማድረግ ትችላለህ ብዙ ዲዛይኖችን አት ዴ ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረክ ሰክሰስፉል መሆን ይቻላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀሰን መሐመድ፣ ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ አመሰግናለሁ። በጣም ቴንክዩ። በጣም እያዳመጣችሁ የምትገኙት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ያስተናገድኳቸው የምቆየው ሀብታሙ ስዩም ነኝ። ብርሃን ሀይሉ ደግሞ በቅንብሩ አብራኛለች። ከቻቺ ታደሰ ጋር ያደረግነው ቆይታ ነው በመቀጠል የሚደመጠው። በኢትዮጵያ የሙዚቃ ትዕይንት ውስጥ እውቅ ከሆኑ ድምፃውያን መካከል አንዷ ናት። ከሙዚቃው ባሻገር ደግሞ በምትሳተፍባቸው ማህበረሰብ አገዝ እንቅስቃሴዎችም ትታወቃለች። በቅርቡ በትምህርት መስክ ወጣት ኢትዮጵያንን ለማገዝ አንድ መርሃ ግብር ይፋ አድርጋለች። የመርሃ ግብሩ መጠሪያ ሶርቱ ሰክሰስ ይባላል። ትጋት ለስኬት እንደማለት ነው ወደ አማርኛው ስንመልሰው። ከዚህ መርሃ ግብር ጋር የተያያዙ ጉዳዮችን አነሳስተንላታለ። ከመርሃ ግብሩ ጅማሬ እንንሳ። ሶርቱ ሰክስ የተቋቋመው የዛሬ አመት አመት ነው። እኔና ማግሬት ሆፈር የምትባል የእኔ ጓደኛ ያለችኝ ለልጄ አድቫይዘር ሆና ስትረዳት ነበር 11ኛ ክፍል ሆና ከዛ በኋላ ነው ቶፍሏንም አንዳንድም ኤሴዋን እንድትጽፋ አረገች። እሱንም በማረምና ብዙ ዩኒቨርስቲ ላይ የሚያስፈልገውን እርዳታ እያረገችላት ልጄን እያማከረች ልጄ ዛሬ ፉል ስኮላርሽፕ አግኝታ ትምህርት ቤት ገብታለች እና ዩኒቨርሲቲ ገብታለች። ሌላው ምንድን ነው? ብዙ ብዙ ወጣቶች እዚህ ራሱ አሉ፣ ብዙ ብዙ የተወለዱ ብዙ ኢትዮጵያኖች አሉ እና ይህንን እድል እንዲያገኙም እነሱን ለመርዳት እንግዲህ እያሰብን ነው። አሁን በመጀመሪያ ኢትዮጵያን ጀምር ብለን ነው። ምክንያቱም እዛ ይሄ ትምህርት በጣም ወደዛ የሚያስፈልገው የእንግሊዘኛ ፕላትፎርሙን ማስተማር፣ ኢንግሊሽ ሀው ቱ ራይት አን ኤሴይ፣ ሀው ቱ ራይት ኢሜል፣ ሀው ቱ ኮሚኒኬት ዊ ፕሮፌሰርስ ዳይሬክትሊ እነሱ ከዛ ሆነው እዚህ ያሉትን ዩኒቨርስቲዎች ላይ እንዲነጋገሩ ያንን ነው የምትረዳቸው። ታይም ማናጅመንት እዚህ ሀገር ዩኒቨርሲቲ ስትገባ ታይም በጣም ያስፈልግሃል ለስራዎችህን ለማከናወን። በዛ ላይ ልጄ ደግሞ የቴኒስ ተጫዋች ነች። ባለቤት ሰለሞን ደመቀ ያው ከሶስተኛ ክፍል ጀምሮ ነው ያስተማራት ልጄን ቴኒስ እና ዛሬ ፕሮፌሽናል ግራውንድ ቴኒስ ተጫዋች ሆናለች። እንደውም አሸንፋ የስቴት ሶስተኛ ወጥታለች እና በዛም ስኮላርሺፕ ታገኛለች። ወደፊት ወደ ማስተር ሷና ሌላ መጫወት ከፈለገች እንደዚህ ያሉ ተቋማት እዚህ ያሉ ትውልድ ኢትዮጵያውያን ተማሪዎችን በማገዝም ሊሆን ይችላል ኢትዮጵያ ውስጥ ያሉ አቅሙና ብቃቱ እያላቸው እድል ያጡ ተማሪዎችን በማገዝ ረገድ የሚኖረው ሚና ምንድን ነው ብለሽ ታስቢያለሽ ወይ? ይህ ነው። እኛ እንግሊዘኛ ተናጋሪ አይደለንም ቱቢጌኖስ ኢትዮጵያኖች ኢትዮጵያ ያለ ነው ማለት ነው። ብዙ ኢትዮጵያኖች ማስተርሳቸውን ይዘው ለስራ እንኳን ወይ ለትምህርት ለመቀጠል ወደዚህ ሲመጡ ትልቁ ችግራቸው ኢንግሊሽ ስፒኪንግ ነው እና ያው ቋንቋውን በደንብ የመናገር ትክክለኛውን ግራመሮችን ማወቅ ኮሚኒኬት ስታደርግ የምትጠቀማቸው ወርዶች ኤሴ እንዴት ነው የሚጻፈው? እንዴት አድርገ ነው ኮሚኒኬት ከዩኒቨርሲቲ ጋር የምታደርገው? ከዛ ደግሞ ታውቀዋለህ ዚ ዩኒቨርሲቲ ካሌጅ እንኳን ስትገባ በጣም በጣም በሚገርም ሁኔታ ኮሚኒኬሽን በጣም ሀይ ነው እና ይህንን እንዴት ነው እንግሊዘኛቸውን ልናስተካከል ስኪላቸውን እንግሊሽ ስኪላቸውን እንዴት ነው ልናሻሽል የምንችለው ነው እዚህም እንዳልኩ እንግሊዘኛ ፐርፌክት ባይወሩ ብዙዎቹ ሃይስኩል ላይ በደምብ ኮች አይደረጉ። አስራ አንደኛ ሲደርሱ ኤሴ እንዴት ነው የሚፈተኑት? ምንድን ነው ማጥናት ያለባቸው? እንዴት እንዴት ነው ፕሪፔር ማድረግ ያለባቸው? ምን ላይ ነው ማተኮር ቤተሰብ ያለበት የሚለውን ይህንንም ኮች ልናደርግ፣ ቤተሰብንም ልጆችንም እያሰብን ነው። እንደ እግዚአብሔር ፈቃድ ነው አሁን እኛ የጀመርነው። ኦሬዲ ጀምረነዋል። አሁን ሁለተኛው ክላስ ነው የምንሄደው። በሶስት ወር ውስጥ ነው የምናጠቃልለው በሶስት ወር ውስጥ ካለቀ በኋላ ዋን ቱ ዋን ኮሚኒኬሽን ከማግሬት ና ሌሎችም ቮለንተሪዎች አሉ። ከእነሱ ጋር በመነጋገር እድላቸው ውጭም ካገኙ እድላቸውን እስከ ዩኒቨርሲቲ ድረስ እንጨርስላቸዋለን። ዳትስ እናወራልፍ ስኮላርሽፕ ነው። እንደ ራሳቸው ነው፣ ቁልፉ እኛ ይኖረን አንቅፈትላቸው እንጂ እንትኑ ያለው እነሱ ጋር ነው። ይህ ነው ብድሉ ያለው እነሱ ጋር ነው። ስለዚህ ብዙ ብዙ ብዙ ጥበብ ያላቸው ልጆች ብዙ ሀይ ክላስ የሆኑ ልጆች አሉ። ዛሬ እንግዲህ የተገናኘ ነው በርካታ ትውልደ ኢትዮጵያውያን ይገናኙበታል ተብሎ በሚጠበቀው የግራንድ አፍሪካን ሩጫ ውድድር ላይ ነው። ከትውልደ ኢትዮጵያውያን የምጠብቂው ምላሽ ወይም ድጋፍ አለ ወይ? በዚህ ስራ በእናንተ ስራ ውስጥ ምን አይነት አስተዋጽኦ እንዲያበረክቱ ነው የምትፈልጊው? ምን መሰል አሁን እንዳየት ከሆነ በጣም ብዙ ትውልዶች ቮለንቲር እያደረጉ ነው። ስ ሪሊ ናይስ ደስ ነው የሚለው ይህን ስታዩ እየተባበሩ እየፈለጉት ነው ማለት ነው። ኢትዮጵያኖች መገናኘት አለብን። ልጆቻችን እንደምታዩ ከሆነ እዚህ ሀገር ሲወለዱ እንደ አፍሪካን አሜሪካን ነው የሚመዘገቡት። ሲጀምሩ ሰው በጣም ፒር ፕሬሽር፣ በጣም አታኪ ያደርጋቸዋል። ብዙ ቤተሰብ ደግሞ ሰርቶ የሚገባ ነው እና ልጆቻቸውን ስለ ኢትዮጵያ፣ ስለ ማንነታቸው ብዙም እየገፋንበት አይደለም። ስለዚህ እንደዚህ አይነት ቦታ ላይ ስትመጣ ለሩጫ ብቻ ሳይሆን እራሱ ተገናኝተንም እነሱም ሲያዩ ቋንቋውንም ሲሰሙ እንዴት እንደምንዋደድም አንድ ኢትዮጵያ መሆን አለብን። መመሰል ልጆቻችን ላይ በጣም መስራት አለብን። አሁን ሪሊናት አስፈላጊ አይደለም። ኢትዮጵያ ያለችበት ሁኔታ እኔ አሁን በጣም ነው ማዝነው። እውነት ነው ግን ኦኬ ምንም አይደለም። እግዚአብሔር ራሱ ስራው አለ፣ ጊዜው አለ። እና እኛ ደግሞ ወደኋላ መሸሽ የለብንም። ልጆቻችንን ማስተማር፣ ልጆቻችንን ማንነታቸውን አጠንክረን እንዲያውቁ ማድረግ ግዴታ ነው። ሶርት ኦፍ ሰክሰስ እንትን ብቻ አይደለም፣ ትምህርት አይደለም፣ እንግሊዝኛ ብቻ አይደለም። አጀስ ዋንት ተም ቱ ኖው ዛት ሶርት ኦፍ ሰክሰስ ዋን ኢትዮጵያ ዋን ፒፕል ላይ ነው እኛ ያለ ነው። ዋን ፒፕል አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶው ብርሃን ኃይሉ በቅንብሩ አብረናችሁ ነበር መልካም የሳምንት ማክተም ይሁንላችሁ መልካም ጊዜ